የአማራ ሕዝብ ከወሰንና ማንነት ጋር ተያይዞ የሚያነሳቸው ጥያቄዎች እንዲመለሱ ለዚህ ጉዳይ ከተቋቋመ አገር አቀፍ ኮሚሽን ጋር ተባብሮ እንደሚሰራ የክልሉ መንግስት አስታወቀ። የክልሉ መንግስት ይህንን ያስታወቀው ከወሰንና ማንነት ጉዳዮች ኮሚሽን አባላት ጋር በቅርቡ በባህር ዳር ከተማ ከተደረገው ውይይት መነሻ አድርጎ በሰጠው መግለጫ ነው። አስቴር ምስጋናው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትላንት ከሰላምና ከደህንነት ጋር እንዲሁም በሌሎች ወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። የጽህፈት ቤቱ ኃላፊ አቶ ጌትነት ይርሰው ከሰላምና ከደህንነት ጋር በተያያዘ በክልሉ ውስጥ አንጻራዊ ሰላም መኖሩን እንዲሁም ከአጎራባሽ ክልሎች ጋርም መልካም ግንኙነት እንዳለ ጠቁመዋል። የአማራ ክልል መንግስት በህዝቡ የሚነሱ ጥያቄዎችን በተመለከተ በቅርቡ በሀገር አቀፍ ደረጃ ከተቋቋመው የወሰንና ማንነት ጉዳዮች ኮሚሽን ጋር መወያየቱን አስታውሰው የወልቃይት እና የራያን ጥያቄዎች በተመለከተ መመለስ ያለበት በሰላማዊ መንገድ መሆኑንም ለኮሚሽኑ ማስረዳታቸውን አብራርተዋል። የአማራ ሕዝብ ከማንነት ጋር ተያይዞ ከወሰን ጋር ተያይዞ ጥያቄዎቹ የሚያነሰው ዛሬ ብቻ አይደለም። ለዘመናት ለበርካታ ጊዜያት የነበሩ ጥያቄዎች ናቸው። እነዚህ ጥያቄዎች የክልሉ መንግስትም ጥያቄዎች ናቸው። ስለዚህ በፓርላማ የኃላፊነት የተሰጣቸው አጥኚ አካላት ጋር በመሆን ቀጣይ ወደ ስራ በሚገቡበት ሰዓት የክልሉ መንግስት በሀቅ ላይ ተመስርቶ በእውነት ላይ ተመስርቶ የህብረተሰቡን ጥያቄ እስከ መጨረሻው ድረስ ለመፍታት ጥረት የሚያደርግበት ሁኔታ ነው የሚኖረው። የትግራይ ህዝብ ወንድም ህዝብ ነው፣ እህት ህዝብ ነው። የአማራ ህዝብ ያነሳው ጥያቄ ደግሞ እላፊ ጥያቄ አይደለም። ከታሪክም አንጻር ብንወስድ ማንኛውንም ማስረጃዎች የሚኖሩ እነሱ ማስረጃዎችን ማቅረብ ይቻላል። ስለዚህ ጥያቄዎች አሉ። ጥያቄዎቹ መፈታት አለባቸው። ልክ ነው። ግን ጥያቄዎቹ ሰላማዊ ሰላማዊና ህጋዊ በሆነ መንገድ መፈታት አለባቸው ብሎ ያስባል። ለዚህም የክልሉ መንግስት አስፈላጊውን ሁሉ በሰላማዊ መንገድ ችግሩን ለመፍታት የሚደረገው ጥረት ማንኛውንም ተሳትፎ ያደርጋል፣ ህብረተሰቡ ጋር በመሆን ማለት ነው። በሀገር አቀፍ ደረጃ የወሰንና የማንነት ጉዳዮችን ለመፍታት የተቋቋመው ኮሚሽን ከሳምንት በፊት ከአማራ ክልል ከፍተኛ አመራሮች ጋር መወያየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር